የከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዛሬ የተሰየመው በተከሳሽ ጠበቃ ለመከላከያ ምስክርነት ይቅረቡልኝ ብለው ያመለከቱትን ጉዳይ መርምሮ ብይን ለመስጠት ነበረ። ፍርድ ቤቱ በጠበቆች ጥያቄ መሰረት ለጠቅላይ ሚኒስትር ኃይለማርያም ደሳለኝና ለሌሎች አራት የኦሮሚያ ክልል ባለስልጣናት መጥሪያ መላኩን፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካላቸው የስራ መደራረብ አንጻር መቅረብ እንደማይችሉ በጽህፈት ቤታቸው በኩል ምላሽ መስጠታቸው፣ አራቱ የኦሮሚያ ባለስልጣናት ደግሞ በኦህዴድ ጽህፈት ቤት በኩል ተለዋጭ ቀጥሮ እንዲሰጣ ቸው መጠየቃቸውን አስታውሰዋል። የተከሳሽ ጠበቃ በበኩላቸው ለጠቅላይ ሚኒስትሩ የሚያመች ተለዋጭ ቀጠሮ እንዲያዝ አሊያም ደግሞ በፖሊስ እንዲቀርቡ እንዲደረግ መጠየቃቸውን እና አቃቤ ሕግ ይህንን መቃወሙን ችሎቱ አስታውሰዋል። ችሎቱ ጉዳይን ሲመረምረው እንደቆየ በመግለጽ ጠቅላይ ሚኒስትሩና እነ አቶ ለማ መገርሳ ቀርበው ምስክርነት መስጠት ከክሱ ጭብጥ አንጻር ተገቢነት የለውም ብሎ ስላመነ በሙሉ ድምፅ አስፈላጊ አይደለም ብሎ መወሰኑን ገልጿል። እነሱ ተናገሩት የተባለው ንግግርም እንዲሁ አስፈላጊ አይደለም ብሏል። የተከሳሾች ጠበቃ አቶ አማሃ መኮንን በበኩላቸው ችሎቱ የመከላከያ ምስክሮቹና ተናገሩት የተባለው ንግግር ለደንበኞቻቸው የመከላከያ ምስክርነት አስፈላጊ መሆኑ ታምኖበት የቀረበና ከጉዳዩ ጋር ተያያዥነት ያለው መሆኑን ችሎቱም ከአንድ ሁለቴ ትዕዛዝ የሰጠበት መሆኑን በመግለጽ በውሳኔው ቅር መሰኘታቸውን አመልክተዋል። ከዚህ በኋላ ተከሳሾች በመፈክርና በትግል መዝሙር ተቃውሟቸውን ሲገልጹ ተደምጧል። ታዳሚዎችም እንባ ሲራጩ ተመልክተናል። ከእናንተ ፍትህ አንጠብቅም። ሥርዓቱ የኦሮሞን ሕዝብ ላለፉት 26 ዓመታት ሲገድል ነበረ፣ አሁንም ግደሉን። የኦሮሞ ሕዝብ ሞት ይብቃ፣ እኛን ግን ግደሉን በማለት በቁጣ ተቃውሟቸውን ገልጿል። የትግል መዝሙርም በጋራ ዘምረዋል። በሌላ መዝገብ የተከሰሱ ተከሳሾችም አብሯቸው ተቃውሟቸውን ሲገልጡ ተደምጧል። በዕለቱ የተሰየሙት ዳኞችም ተመካክረው ችሎት በመድፈር የወሰኑትን ውሳኔ ሲያነቡም በጩኸትና በመፈክር ያስተላለፉት የእስር ውሳኔ ማዳመጥ አልተቻለም ነበረም። ከችሎቱ በኋላ ጠይቀን እንደተረዳ ነው እነ አቶ በቀለ ገርባ ችሎት ደፍራቸዋል በሚል ስድስት ወራት፣ በሌላ መዝገብ ወደ ችሎቱ መጥተው አብሯቸው ለዘመሩና ተቃውሟቸውን ለገለጹ እስረኞች ደግሞ በሦስት ወራት እስራት እንዲቀጡ መወሰኑን ለማወቅ ተችሏል። ከችሎቱ በኋላ ጠበቃ አመሃ መኮንን ለዶቸ ቬለ በሰጡት አስተያየት ውሳኔው ፍጹም ያልጠበቁት መሆኑን ሆኖም ግን የሥነ ሥርዓት ሕጉ በዚህ ላይ ይግባኝ ስለማይፈቅድ ይግባኝ ለማለት እንደማይቻል አስረድቷል። ችሎቱ በዋናው የክስ መዝገብ የቅጣት ፍርድ ለማስተላለፍ ለጥር አስር ተለዋጭ ቀጠሮ ይዘዋል። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም